ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ነአምን ዘለቀ የቀድሞው የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ሰሞነኛ የሆነውን የትግራይ ወታደራዊ ግጭት አክሎ ዘርፈ ብዙ የሆኑ ተግዳሮቶች እንደገጠሙት ማለፊያ ስኬቶችም እንዳስመዘገበና ተስፋዎችም እንዳሳደረ ባያሌዎች አንደበት ይነገራል። ኢትዮጵያ አሁን የምትገኝበት ወቅትና ሁነት ምን ይመስላል በእርሶ ገለጣ? አመሰግናለሁ አቶ ካሳሁን። ኢትዮጵያ አሁን የምትገኝበት ሁኔታ በአንድ ቃል ለመግለጽ በቅርብ ጊዜ ወዲህ በሕዝባችን ህልውና በኢትዮጵያ ሕልውና እጅግ ከባድ አደጋ ያለፍንበት ወይ እየተሸጋገርንበት ጊዜ ይመስለኛል። እንደሚታወቀው የዛሬ ስድስት ሳምንት በትግራይ ውስጥ የፌዴራል መንግስት የህግ የማስከበር ዘመቻውን ከማካሄዱ በፊት ህወት በምን ሁኔታ ላይ እንደነበረና ያደረገውን ከባድ ሀገር። ላይ ተደረገ ትልቅ ክህደት እና ወንጀል፣ በሰሜን ህዝብ ላይ ያደረጉት እሱ ብቻ ሳይሆን፣ ያ ቢሳካ ኖሮ አቶ ካሳሁን፣ ያ ቢሳካ ኖሮ የፌዴራል መንግስት እና የኢትዮጵያ መከላከያ ኃይል በዛ ድንገተኛ የሆነ ጥቃት የሰሜን ህዝብ የተለያዩ ክፍሎች ተበታት ነው የኮሚኒኬሽን ተቋርጦ በመካከላቸው ማዕከላዊ መንግስትና ከመከላከያ ጋር የነበራቸው ግንኙነት ተቋርጦ በነበረበት ሁኔታ ህወት በርካታ ጦር መሳሪያዎችን ከባድ ጦር መሳሪያዎችን ጭምር መካናይዝ የሆኑ መሳሪያዎችን ጭምር በእጁ ባስገባበት ሁኔታ በመላ ኢትዮጵያ ራሱ ያደራጃቸው ሲዘጋጅባቸው የነበሩ ያስታጠቃቸውና የእሱ ኔትወርክ የሆኑ የህወት የትነቅ ልዩ ልዩ ሀገር የመበታተን እና ሽብር የመፍጠር ተልዕኮ ቢሳካ ያ ሁሉ ተዳምሮ ኢትዮጵያ ሀገራችንን ለከባድ ለከባድ የእርስ በርስ ጦርነት ሊዳረግ የሚችል ነው። ግን የፌዴራል መንግስት በእውነቱ እና አመራሮቹ፣ ጠቅላይ ሚኒስትሩም የመከላከያ ሰዎችም በአፋጣኝ በጣም አስደንጋጭ በጣም እጅግ ከባድ የሆነ ሁኔታ በአጭር ጊዜ ውስጥ ፈጣን ምላሽ ሰጥተው ሀይል ተሰባስቦ ከእያቅጣጫው በእያቅጣጫው ወደ ትግራይ እንዲገባና መልሶ ማጥቃት እንዲያደርግ ተደርጎ ያው ዛሬ እንደደረስንበት አብዛኛው ዘጠና ዘጠኝ በመቶ የትግራይ አካባቢ ከህወሓት ጀሌዎች እና ሀይሎች ነፃ ሆነው ዛሬ የደረስንበት ሁኔታ ባንደርስ ኖሮ ዛሬ ስድስት ሳምንት እጅግ አስፈሪ የሆነ አገራዊ ትርምስ፣ አገራዊ ብጥብጥ ሊመጣ የሚችልበት ምክንያቱም ህዋት የነበረው ዓላማ ግልጽ መሆን ያለበት ዳግም ማዕከላዊ መንግስቱን ለመቆጣጠር ነበር። ይሄን ደግሞ ሊያረገው አይችልም። ምክንያቱም በየአካባቢው የተለያዩ የታጠቁ ኃይሎች አሉ። የክልል ሰራዊትም አለ። በአማራ አካባቢ፣ በኦሮሞ አካባቢ፣ በደቡብ እንዳሰበው ተቀባይነት አያገኝም። የፌዴራል ሀይሉም በየቦታው ይበታተናል። በየአካባቢው ደግሞ እንደሚታወቀው ኦነግ ሸኔ ብቻ ሳይሆን የተለያዩ ጽንፈኛ ኃይሎች አሉ። የእነኚህ ሁሉ ሊፈጠር የሚችለው እነኚህ ሁሉ የታጠቁ ኃይሎች ባሉበት ሁኔታ ማዕከላዊ መንግስቱ ቢዳከም ኖሮ በዚህ ሀዋት በወሰደው እርምጃ ይሄን የቀለበሰው ታሪካዊ የሆነ ድል የመጣው ዛሬ ባይደረግ ኖሮ ሀገራችን ልትበታተን የምትችልበት ሁኔታ ወደ ሶሪያ ወደ የመን ልናመራ የምንችልበት ሁኔታ ወደዛ አቅጣጫ ሊሄድ የምንችልበት ሁኔታ በጣም ሰፊ ነበር ስለዚህ ዛሬ በጥያቄ ዛሬ ትልቁን የኢትዮጵያን ህልውና ላይ የተጋረጠ ትልቅ አደጋ ተሻግረን አልፈናል በዋነኝነት ዛሬ መንግስት እያደረገ ያለው የትግራይን ህዝብ መልሶ የማቋቋም ሰላምና መረጋጋት እንዲሰፍን ያው በጊዜያዊ የትግራይ አስተዳደር በዶክተር ሙሉ ነጋ በሚመራው እንዲሁም የተለያዩ የፌዴራል መንግስት ኤጀንሲዎች በተለይ በመልሶ ማቋቋም የብሔራዊ መልሶ ማቋቋም እና አደጋ ኮሚሽን እና ሌሎችም የሰላም ሚኒስትርንም ጨምሮ ትግራይን የማረጋጋት እና መልሶ የማቋቋሙ ስራ እየሰራ ነው። ቀጣዩ ብዙ ስራ የሚቀጥለው ነው። ይሄንን ለማለት ይችላለሁ። ሁል ጊዜም አንድ ታሪካዊ ክስተት ላይ በሚደረስበት ወቅት ወደ ኋላ ተሄዶ እዚህ እንደምን ደረስን ከዚህ በኋላስ ወዴት ነው የምናመራው የሚሉ ጥያቄዎች ይነሳሉ። አሁን በገለጹት ሁኔታ ካለፈው ክስተቶች ምን የተቀሰሙ ትምህርቶች አሉ? ወደፊትስ መራመድ የሚቻለው በምን መልኩ ነው? በጣም ጥሩ ጥያቄ ነው። እንግዲህ በብዙ መልኩ ይህንን ጥያቄ አፍታቶ መመለስ ይቻላል። ግን አንዳንድ ነጥቦች አንደኛ ከዚህ ከህዋት በኢትዮጵያ ላይ ተጋርጦ ከነበረው የህልውና አደጋ የምንገነዘበው በበጎ ሀሳብ ለህዝብ በሙሉ ጥቅም፣ ለህዝብ ፍትህ፣ ለዜጎች ነፃነት፣ ለህግ የበላይነት፣ ለአብሮነት፣ ለዜጎች ሉዓላዊነት እና ለህዝብም ሉዓላዊነት፣ ለዴሞክራሲ እስካልቆመ ድረስ አንድን ዘር አንድን ቡድን ወይ አንድን ብሄር ለመጥቀምና ያንን የበላይ አርጎ ወይ ያንን ዋነኛ ተጠቃሚ አርጎ ከአንድ ብሄር ከአንድ በጣም ጠባብ ከሆነ አጀንዳ አኳያ የተቀረጸ የሚቀረጽ የፖለቲካ አጀንዳ ዞሮ ዞሮ ለሀገርም ጠንቅና ለራሱም መስፊያ እንደሆነ ነው። እንግዲህ ከዛ ደግሞ እንግዲህ ትልቁ ሌሰንም የሚመስለኝ እብሪት፣ ትምክት፣ ትቢት እነኚህ ለግለሰብ ብቻ ሳይሆን ለድርጅትም ጠንቀኞች እንደሆኑ ነው። እና የነ ሂትለርን የነ ሙሶሊኒን ታሪክ አይተናል። የነ ሳዳም ሁሴንም አምባገነን ስርዓቶች በሀይላቸው በጠባብ ለሆነ ፖለቲካ አጀንዳቸው ጽንፈኛ የሆነ አደገኛ የሆነ ሰውን ልጅ ነጻነት የሰውን ልጅ ክብር ዲግኒቲ የማያከብሩ የፖለቲካ ኃይሎች፣ ቡድኖች በብሔር የሚደራጁ በህብረ ብሔር የሚደራጁ ዞሮ ዞሮ በራሳቸው ራሳቸውን ጠልፈው እንደሚጥሉና ለውርደት እንደሚዳረጉ ጭምርም ያስተማረ ሂደት ነው። በመንግስትና በህዝብ በኩልስ ምን አይነት ትምህርቶች ሊቀሰሙ ይችላሉ? ካለፉት ክስተቶች በመንግስት በኩል ብዙ ለማለት ይቻላል፣ ግን አንድ ሁለት ነጥቦችን ላንሳ። በተለይ ይሄ ነገር ሲመጣ እንደምናውቀው ትልቅ ሾክ ነው የመጣው ድንገተኛ ነበር ቅጽበታዊ ነበር። መንግስት የተዘጋጀበትና መንግስት መረጃ ያለው አይመስልም። ይሄ የሚያሳየው ምን አለ በመንግስት የደህንነትና የጸጥታ ክፍሉ ብዙ ክፍተቶች እንዳሉ የመከላከያ መረጃ የወታደራዊ መረጃ ምራሱ በጣም ብዙ ችግር እንዳለበት ነው። ለዚህም ደግሞ ፍንጮች አሉ። አቶ ካሳሁን ይሄ ክፍተቶች እንዳሉና ለዚህ ምንም መረጃ እንዳልነበራቸው የሚያሳዩ አንዳንድ ጠቋሚ ነገሮች አሉ የምናውቃቸው መንግስት ከዚህ ተምሮ አንደኛ የሀገራችንን ደህንነት የሚያስጠብቅ የሀገሪቱን ህልውና የሚከላከለው መከላከያው የብሔራዊ ጸጥታው እንዲሁም ሌሎች ከዚህ ጋር የተገናኙ ተቋማት ኢንሳንም ሊጨምር ይችላል እንደገና መፈተሽና ቁመናቸው አቅማቸው ካፓሲቲያቸው በተሻለ ደረጃ እንዲሆን እንዲህ አይነት የብሔራዊ አንጅምናችንም በከፍተኛ አደጋ ላይ የሚጥሉ ሁኔታዎች እንዳይከሰቱ ቀድሞ የመተንበይ ቀድሞ የመዘጋጀት በሁሉም አቅጣጫ የማየት ሶስት መቶ ስልሳ ዲግሪ የማየት የመተንተን ሴናሪዮ ማድረግ የሚጠበቅበት አቅም ላይ ቁመና ላይ መሆን አለባቸው፣ እነኝን ኢንስቲትዩሽኖች። ለምንድን ነው ይህን የምለው? እነኝን ሴናሪዎች ሰዋቶች ብዙ ሲግናሎች እንደተከታተልከው አንተ ባለፉት ሁለት ዓመት በአደባባይ እየፎከሩ በአደባባይ አራት ኪሎ እንገባለን ሲሉ ነበር። ኮርተር ኦፍ ሚሊየን ሰራዊት አሰልጥነን እያሉ ይሄንንም ሲደነፉ ነበር። ሌላም የምናቃቸው ነገሮች አሉ። ሁኔታውን ለዛ ዝግጅት የማድረግ ሴናሪዎች የመደርደር አስፈላጊውን ጥንቃቄዎች የማድረግ ሰራዊቱንም እንደገና ያለውን ሁኔታ ትግራይ ውስጥ ያለውንም የሰሜን እዝን ሁኔታ የመገምገም ስራዎች ምን ያህል ተሰርተዋል ለሚለው እኔ መረጃው ስለሌለኝ ልነግር አልችልም። ግን ሪዛልቱን አውትካሙ ስታየው ለዚህ ሁኔታ ተዘጋጅቶ ነበረ ፌደራል መንግስት? ለዚህ ድንገተኛ ምት በፍጹም ያልተጠበቀ ሁኔታ በጣም አደገኛ የነበረው ለሀገራችን ሁሉና፣ ተዘጋጅቶ መረጃ ነበረ ወይ? በመረጃው ላይ ተመርኩዞ ሴናሪዮ ኮንቲንጀንሲ ፕላን አዘጋጅቶ ነበረ ወይ? አላውቅም። ግን የደረሰው ሁኔታ የሚያሳይህ ባልተዘጋጀንበት ባልተጠበቀበት ሁኔታ የመጣ ነው። ግን ሊመጣ እንደሚችል ደግሞ ብዙ ብዙ ምልክቶች ነበሩ እና በዚህ በኩል የተለያዩ ተቋማት የመከላከያም፣ የደህንነቱም፣ የወታደራዊ መረጃውም ትልቅ ክፍተት የታየበት ሁኔታ ነበር። ደግነቱ ይሄ ሾክ ሲያደርጋቸው ተደናቅጠው ወደ አልሆነ እንትን ከመሄድ ይልቅ አስፈላጊውን በአጭር ጊዜ በአጭር ቀናቱ ሀይል በሙሉ ከኢትዮጵያ አካባቢ አሰባስቦ ወደ ትግራይ የተበታተኑ ምዚ ያለውን አሰባስቦ ያንን አዝምቶ እዚህ ላይ ደርሰናል። ይሄ በአንድ በኩል ትልቅ ጥንካሬ ነው። ግን ይሄ የታየው ድልና ጥንካሬ ሌሎቹን ክፍተቶች፣ ስህተቶች ቀድሞ አለማየት ፎርሳይት የሚሉት ቀድሞ ለመገመት እና ለዛ ለመዘጋጀት አለመቻል የመረጃም ከመረጃ ጋር የተያዙ የፎርካስቲንግ የፕሬዲክቲቭ አናሊቲካል የሆኑ ለመከላከያም፣ ለመረጃም ሌላም በጣም ክሪቲካል የሆኑ ቱሎስ ቱልኪቶች ካፓሲቲዎች በአገራችን ብሔራዊ ጸጥታና የመከላከያ ተቋማት ላይ በከፍተኛ ደረጃ መገንባት አለባቸው እና ይሄን የምልበት ምክንያት ቀደም ብሎ በደርግ ሰፓ ዘመን፣ በጃንሆይም ዘመን የነበሩ አዛዦችም የመረጃ ሰዎችን የነበራቸው ብቃት እንዲህ አይነት ነገሮችን የማየ ከፖለቲካ ጋር የተያዙ ችግሮች ቢኖሩም ከስርዓቶቹ ጋር በፕሮፌሽናሊዝም ደረጃ ብቃታቸው ጥያቄ ውስጥ ይገባል ነበር። ሰው በዛ ደረጃ ብቃቱ ማዘመኑ፣ ስታንዳርዱን ደረጃውን ማስጠበቁ፣ ለእንደዚህ አይነት አደጋዎች ብቁ የሆነ ካፓሲቲ፣ የተቃዋማዊ ካፓሲቲ የመፍጠሩ ነገር በጣም ብዙ ሊታሰብበት እና ብዙ ሊሰራበት እንደሚገባ መታወቅና ለዛ መንግስት አስፈላጊውን ስራ መስራት አለበት ላለው በመንግስት በኩል በህዝብ በኩል ደግሞ ከዚህ መማር የሚቻለው በተለይ የፖለቲካ ልቃት በዘር ላይ የተዘራጀ። ህዝቡም ቢሆን ዘረኝነት ሄዶ ሄዶ አገርን ሊበትን እንደሚችል ይሄንን ለሚያቀነቅነው ሀይልም ውድቀት እንደሚያመጣ ትልቅ ትምህርት የሆነበት። ስለዚህ የሚያዋጣው ለሁሉም አሸናፊ የሚሆንበት ሁሉም ተጠቃሚ የሚሆንበት የፖለቲካ ስርዓት ከዘር የተላቀቀ ይሄ ማለት እንትን ጋር መወናበድ ወይም መጣረት የለበትም። የቋንቋዎች፣ የባህሎች፣ የማንነቶች እኩልነትና ያንን የማሳደግ ያንን ኤክስፕረስ የማድረግ በዛ የመጠቀም ያንን የማሳደግ የሰዎች ባህላቸውን፣ ቋንቋቸውን ከዛ ጋር በማይጣረስ መልኩ ነገር ግን ማንነት፣ ብሄር የፖለቲካ መሳሪያ ሆኖ በተደራጀ መልኩ የፖለቲካ ስልጣን ለማግኘት የሚደረገው ዘር ላይ የተመሰረተ ፖለቲካ ትልቅ አደጋ እንዳለው ነው ለህዝብም ለኢትዮጵያ ህዝብ። አሁን ይሄ ትልቅ መገለጫው አሁን የሆነ ሁኔታ ማሳየት ማስተማር ያለበት የዘር ፖለቲካ ለሀገርም፣ ለህዝብም፣ ለሰላምም፣ ለደህንነትም፣ ለአብሮነትም ለሁሉም ጠንቅ መሆኑን ሁሉም ህዝብ እንደገና መማር ከዚህ ያለበት እላለሁ። ብዙ ሊያወያይ እና ብዙ ሌሎኛ ሰዎችን ሊያስነሳ ቢችልም ዋናው ትምህርት ይመስለኛል ሌፈነ ክስተቱን ተከትሎ በተለይም በሀገር ውስጥም ሆነ እንደዚሁም በባህር ማዶ በሚኖሩ ኢትዮጵያውያን ዘንድ የተለያዩ አስተያየቶችን አስከትሏል። ወታደራዊ ግጭቱን እና ያስከተሉትንም ጉዳቶችም ሆነ ውጤቶች ተከትሎ በተጻራሪነት የቆሙ ሂደቱን ያወገዙ አሉ። በሌላ በኩል ያንን ከጦርነት ጋር ያያያዙ እና በስበርስ ጦርነት የከሰሱ ወገኖች እንዳሉ ሁሉ ያንን በመልካም ሁኔታ ደግሞ ኢትዮጵያ አንድነትና ህልውና ሲደረግ የተደረገ ተገቢ ህግ ማስከበር እርምጃ ነው በሚል እንዲሁ አስተያየት ያላቸው አሉ በሀገርም ውስጥ ሆነ በውጭ በተለይ እርሶም የዲያስፖራ ማህበረሰብ አባል እንደመሆነ መጠን ምንድን ነው ከዚህ በኋላ መደረግ ያለበት ከፕሮፓጋንዳ ጦርነቱ ተወጥቶ እንደ ሀገር አሁን እንዳቀረቡት ጥሪ ኢትዮጵያዊነትን ያማከለ ወደ አንድነት የሚያመጣና ኢትዮጵያ እንደ ሀገር እንድትቆምና ወደፊት መራመድ እንድትችል ጠቅላይ ሚኒስትሩም ደጋግሞ እንደሚያቀርቡት የህብረትና የአንድነት ጥሪ አለ። ይህን ለማድረግ በምን መልኩ እውን ማድረግ ይቻላል? በጎ ከመመኘት ባሻገር ይላሉ። በተለይ በዲያስፖራው ማህበረሰብ ዘንድ በጣም ቁልፍ ጥያቄ ነው። መጀመሪያ ይሄ የእርስ በርስ ጦርነት ነው የሚለው ወይም ደሞ የሲቪል ወር ነው ብለው የዓለም አቀፍ ሚዲያ ተቋማት ጋዜጠኞች፣ እንዲሁም አንዳንድ የፖሊሲ ሜከሮች የህግ አውጪዎች በየሀገሩ ያሉ በዛ መልክ ትርክቱ ወይ ናሬቲቭ ወይ ፐርሰፕሽኑ በዛ መልክ እንዲታይ የማድረጉን ነገር አቶ ካሳሁን በተቀነባበረ መንገድ በከፍተኛ እና እጅግ ሰፊ በሆነ የማህበራዊ ሚዲያ የሚዲያ ቅስቀሳ የታጀበ የህዋት ዓለም አቀፍ የዲስኢንፎርሜሽን መረብ ያሰራጨው ትርክት ነው። አሁን በዓለም አቀፍ ዙሪያ እንዲህ አይነት ፐርሰፕሽን እንዲይዝ ና ዓለም አቀፍ ኮሚኒቲውም ይሄ እርስ በርስ ጦርነት እንደሆነ ተደርጎ እንዲታይ ና ሁማኒቴሪያን የሰብአዊ መብትን ቀውስ ከፍተኛውን እንዳለ ሰፊ የሆነ እንዳለ ተደርጎ እንዲታይ የተደረገው በጣም ብዙ ተከታታይ ና የተቀናጀ የተዘራጀ የህዋት ያካሄደው ዲፕሎማሲ ና የፒአር ዘመቻ ውጤት ነው፣ ያ ፐርሰፕሽን እንጂ እርስ በርስ ጦርነት ሳይሆን ይሄ የፌዴራል መንግስቱ ማንም መንግስት በዓለም ዙሪያ ያለ መንግስት እንዲህ አይነት አደጋ ገጥሞት እጁን አጣምሮ የሚቀመጥ መንግስት እንደሌለ ፈረንጆቹም አጥተውት አይደለም። ነገር ግን ስለተጨበረበሩ ነው። እና ከዚህ አኳያ ብዙ ብዥታዎች ነበሩ። ሀገር ውስጥ የመከላከያ ሰራዊቱ በተለይ መቀሌን መያዝ በተወሰነ ደረጃ ይህንን ትርክ ቀንሶታል። ሌላው ደግሞ ያው በተለያዩ ቡድኖች በኢትዮጵያኖች ይህን ለመዋጋት እና ለመመከት በሚዲያዎችም በሶሻል ሚዲያዎችም በተለይ በትዊተር የተደረጉ ጥረቶች በተወሰነም ደረጃ ዲፍሌክት ለማድረግ ወይም ለመመከት የነበራቸውን የህዋት የዓለም አቀፍ ፕሮፓጋንዳ ማሽነሪ እና አብረውት የሚሰሩ ኃይሎች የሚያረጉትን ከባድ የሆነ የሀሰት ትርክ ዘመቻ ዓለም አቀፍ ማህበረሰብ ለመሆነ ለመቋቋም ቢያንስ ለመክበር የተሻለ ይመስለኛል። ከዛ አኳያ በዲያስፖራው በኩል ያለውን ሁኔታ እንደው እንደው ኦነስት ሆነን ሀቀኛ ሆነን ለመነጋገር ከተፈለገ እንዲህ አይነት ከባድ አደጋ ኢትዮጵያ ውስጥ መጥቶ በዲያስፖራው በኩል የታየው መነቃነቅ በቁጥራችን ልቅ አለ። ለምሳሌ ልስጥቅ፣ በእነሱ በኩል እንደ አንድ ሆነው ምሁራኖቻቸውም በየቦታው ተደራጅተው በሺህ የሚቆጠር ፔቲሽን የዓለም መንግስታት ለተቋማት ሲያስገቡ ነበር። በእኛ በኩል በቁጥራችን ልክ አለው በዲያስፖራ ባለው አቅም ልክ ባለው እውቀት ልክ በየዩኒቨርሲቲው በየአካደሚያው፣ በየኢንስቲትዩሽኑ ካሉት ባለሙያዎቻችን ወይም በየተቋማት ያሉ ፕሮፌሰሮች፣ ዶክተሮች በብዙ የሚቆጠሩ ናቸው። እና አንተም ከአውስትሬሊያም ጨምሮ በአሜሪካም በአውሮፓም እና ከዛ አኳያ የተቀናጀም ስራ አልተሰራም። ቪዝብልም የሆነ በደንብ ነጥሮ የወጣና ኢምፓክት ያለው ስራም ሲሰራ አላየንም። ምናልባት ይሄ በአፋጣኝ የመጣና ብዙዎችን ያው ደነገጠ ስለሆነ አንዱ ነው። ሁለተኛው ግን ያው ለእንደዚህ አይነት ሁኔታ የተዘጋጀ ጠንካራ የሆነ የዲያስፖራ ሲቪክ ሀይል ወይ የፖለቲካ ሀይል አልነበረም። እንደምንታውቀው በትግሉ ጊዜ ለምሳሌ በአንጻራዊ መልኩ የግንቦት ሰባት ብዙ አባላት በየሀገሩ ብዙ ቅርንጫፍ ስለነበረው በተወሰነ ደረጃ ብዙ ስራ ለመስራት የሚችል ቁመና ነበረው። እንደዚህ አይነት ቁመና ያለው የፖለቲካ ወይ ሲቪክ ሀይል ዛሬ በዲያስፖራ ለመኖሩ አንዱ ምክንያት ነው። ሌላው በዲፕሎማሲው በኩል የተወሰኑ ዲፕሎማቶች በተወሰኑ ሀገሮች አሉ። ለምሳሌ አሜሪካ፣ በፈረንሳይ፣ በካናዳ፣ በጀርመን እነዚህ ብለን ብንጠቀስ እንችላለን። ግን ወደ ስልሳ በላይ ዲፕሎማሲ እና የኮንሱሌቶች አሉ እነሱ ቢያንስ ማድረግ የነበረባቸው ይሄ የመጣው አደጋ እና የመጣው የወያኔ የዲፕሎማሲ የፒአር ዘመቻ ከፍተኛ ማዕበል ነበር የመጣው ለማለት ይቻላል። አንተም ተከታትለው ይሆናል። ያንም ማዕበል ለመቋቋም በእነሱ አቅም ብቻ እንኳን ሚሰራ ባይሆን ቢያንስ በየሀገሩ ያሉትን ሙያተኛ ፕሮፌሽናል የሆኑ አካዳሚያ ውስጥ ያሉ ዊሊንግ ሌብ የሆኑ ኢትዮጵያኖችን ጭምር በማሰባሰብ የተቀናጀ ስራ ለማሰራት ይቻል ነበር። ያንን ግን ያደረጉ ዲፕሎማቶች፣ አምባሳደሮች እኔ በጣም ቁጥራቸው አነስተኛ ይመስለኛል። በብዙ ደረጃ ሀገራችን ላይ መጣ ትልቅ አደጋ ለመቋቋም እንደ አንድ ህዝብ ኢትዮጵያ ውስጥ ሲንቀሳቀስ፣ አብዛኛው በዲያስፖራ በኩል ግን የነበረው ሪስፖንስ በእኔ ግምገማ በቂ አልነበረም። ለዚህም ነው አሁንም በዲፕሎማሲውና በፒአሩ ከፍተኛ የሆነ የበላይነትም ባይሆን የተሻለ ደረጃ ላይ ወያኔዎቹ ያሉት። ይሄ ደግሞ ምንድን ነው የምታየው አውትካሙ፣ በአውሮፓ ፓርላማ ዛሬ ለምሳሌ ዘጠና ሚሊዮን እናገዳለን ብሎ የአውሮፓ ፓርላማ እናውታ ነው። በአሜሪካ ብዙ ሙከራ ተደርገዋል። ነገር ግን እዚህ በተደረጉ ግፊቶች ያ ሙከራ ሎቢ እያንዳንዱን ኮንግሬስ ማ እያንዳንዱን ሴኔተር እየሄዱ ሎቢ ያደረጉ ነበር ግን ካውንተር ሎቢ ስለተደረገ ጉዳዩን ለማስጨበጥ በዚህ ባለው አምባሳደርም በእኛም በኩል በተለያየ ስቴት ያሉ ዜጎች ስብስቦች ያንን ስላደረጉ በተባለው ደረጃ ጫና የሚያደርግና ኢትዮጵያን ላይ ብዙ ችግር የሚያመጣ ሬዞሉሽን በዚህ በሴኔት በኩል አልተላለፈም። ሆኖም የተደረገው ኤፈርት ህዋቶች በዓለም አቀፍ ደረጃ ከሚያደርጉት በተሻለ ለማድረግ የምንችልበት ኩመና ላይ አልነበረንም የሚለው ግልጽ ሆኖ ነጥሮ የወጣ ነው። ሌላው ምክንያት እንደ አራተኛ ምክንያት ለማቀርበው ከለውጡ ጋር አብረው የመጡ የለውጥ መንገጫገጮች አሉ። ኢትዮጵያ ውስጥ እንደምታውቀው ከብሔር ተኮር ጥቃት ጋር ማንነት ጋር ለምሳሌ አማራ ተወላጅ በዚህ በቤኒሻንጉል በኦሮሚያ አካባቢዎች የመገደል ሁኔታ እንዲሁም ደግሞ ከጠቅላይ ሚኒስትሩም ባይሆን በዛ አካባቢ ባሉ አንዳንድ ባለስልጣኖች የሚናገሩት ነገር ያ እየተመዘዘ ጭምር እሱ ብቻ ባይሆንም የጠቅላይ ሚኒስትሩም ሆነ ያለው የለውጥ መንግስት ሌላ የኦሮሚን የበላይነት ለማምጣት ነው የሚል ትርክ፣ የሀሰት ትርክ ወይም ደግሞ አንድ ወይ ሁለት ነገሮችን መዞ ያንን እንደ ዋና መገለጫው ያለው የለውጥ ኃይል አድገው የሚያቀርቡ ሚዲያዎች አሉ። የእነኛ ሚዲያዎች ጫና ዲያስፖራን በመከፋፈል አስፋያ በቀላሉ የሚታይ አይደለም። ይሄም በፖለቲካ ብለው በመጠቃት ስሜት ከዚህ አይነት ሀገር ላይ የመጣ ትልቅ አደጋ ለመከላከል የሚያስችል በጋራ ለመቆም የሚያስችልበት ሁኔታ እንዳይፈጠር አንድ ተግዳሮት አንድ ቻሌንጅ ነው ለማለት ብዬ አቀርባለሁ። ቅድም እንዳነሱት በመንግስትም በኩል እንደተገለጠው በትግራይ በኩል ጦርነቱን ተከትሎ መልሶ የማቋቋም ጉዳይ በዶክተር ሙሉ የጊዜያዊ ትግራይ አስተዳደር በኩል እየተካሄደ ወይም በቅድ ላይ እንዳለ ይነገራል። እርሶም አንስተውታል። በአሁኑ ጊዜ ከትዊተር ጦርነቱ ከሎቢ ዘመቻው ይልቅ በኢትዮጵያውያን በባህር ማዶም ሆነ በሀገር ውስጥ ትግራይን ክፍለ ሀገር መልሶ ለማቋቋም በተለይም በስደት የሱዳንን ድንበር ተሻግረው ያሉ ኢትዮጵያውያን ስደተኞችን ከሱዳን ወደ አገራቸውና ወደ ቤታቸው ተመልሰው እንደገና እንዲቋቋሙና ኑሯቸውን እንዲመሩ ለማድረግ በኢትዮጵያዊነት መንፈስ እና በሰብአዊነት ስሜት ይሄንን ለማድረግ እስካሁን ድረስ ተነሳሽነት አይታይም። ይህ የሆነው ለምንድን ነው? አሁንም እኛና እነሱ የሚል ታያይ ስላለ ነው? ሁለተኛስ ካለም ያንን ሰብሮ እያንዳንዱ ኢትዮጵያዊ ትግራይ ክፍለ ሀገር ነዋሪ ኢትዮጵያውያን እገዛ ለማድረግ እና በአስቸኳይ ቶሎ ብሎ መልሰው እንዲቋቋሙ የሰብአዊነት ረድኤት ለማድረግ ድምፆች ጎልቶ የማይሰሙት እጆች የማይዘረጉት ከምን አኳያ ነው? ጥሩ ጥያቄ ነው። እኔ በኢትዮጵያ በውጭም በውስጥም የትግራይ ህዝብ እኛና እነሱ የሚለው ነገር አይታየኝም። አይ ቲንክ በአጠቃላይ የኢትዮጵያዊ ትኩረት ወይ ህወሓት ትነግ ላይ ወላሂ እንጂ የትግራይ ህዝብ ህዝባችን ነው የሚል ነው። ለዚህም ደግሞ መገለጫ ብዙ ነው። ትግራይን ህዝብ እንደ ትግራይ ህዝብ የመጥላት ወይም ደግሞ የማውገዝ ወይም ደግሞ የእኛ አይደለም ብሎ የማየት ስነ ልቦና ወይም አስተሳሰብ ጎልቶ በፍጹም ያልወጣበት ከዛም አልፎ እንግዲህ ለጠየቀው ጥያቄ እኔ የማየው እንደውም በስፋት ጥሪም ስራት ተደረገ ይሆናል። ውጭ ላለው ማህበረሰብ በስፋት ባይታይም ኦሬዲ ኢኒሺየቲቭ አድርገው ለትግራይ ውስጥ ለተጎዱ ወገኖቻችንም ሆነ ለቆሰሉ የመድኃኒት የአልጋ የተለያዩ እጥረቶች አሉ። በጦርነቱም ሳቢያ በህዋት በኩልም ሆነ በመከላከያ ሰራዊቱ በኩል የቆሰሉ ሰዎች አሉ። ብዙ ኢትዮጵያኖች የቆሰሉ አሉ። በየ ሆስፒታሉ በቂ አልጋ የለም፣ በቂ መድኃኒት የለም የሚል ነገር መጥቶ በካናዳ በኩል ያሉ ኢትዮጵያ ለምሳሌ ያንን አሰባፍ ወደ አስራ ሁለት ሺ የሚጠጋ አልጋ በእርዳታ እንዳገኙና ያን ለመላክ እየዘጋጁ እንደሆነ አሁን ትላንትና የደረሰ መረጃ ነው። ኢኒሽቲቭ በየቦታው አሉ። ግን መንግስትም ቢሆን ኦፊሻሊ ይህንን የአይነት እርዳታ አርጉ የሚል ጠንካራ መልእክት በደምብ ኦፊሻሊ እኛ አቅሙ የለንም ወይ ከአለም አቀፍ የሰብዊ መብት እርዳታ ድርጅቶች የሰብዊ እርዳታ ድርጅቶች በጎ አድራጊ ድርጅቶችም ጭምር በቂ ያላገኘንም እና እንዲህ አድርጉ ለኢትዮጵያያኖች ብሎ ጥሪ ስላላረገ ፎርማሊ ይመስለኛል ሰፊ መረባረብ አጣን። ግን ኢኒሽቲቮች አሉ እኔ ማቃቸው ቅድም ያልኩም ሆነ ሌሎች ያ እጥረት አለ እና ህዝባችንን እንታደግ የትግራይ ህዝብ ይሄ ያስፈልገዋል የሚል ነገር ካለ አምሹር የኢትዮጵያ ሁልጊዜ እንደሚያደርገው የትግራይ ሚስከራብ ስለዩ ሳይሆን ውጭ ያለውም አገር ውስጥ ያለውም በዚህ ጉዳይ ለመረባረብ የሚቸገር ህዝብ አይደለም ብዬ ነው። ማነው አቶ ካሳሁን አምን ዘለቀ የቀድሞው የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ አቶ ካሳሁን።